ፒዮንግያንግን በሚመለከት ያለፉ ስህተቶቻችንን መድገም የለብንም ብለዋል ፕሬዚደንት ትራምፕ ዛሬ ከቻይናዋቻቸው ሲፒንግ ጋር ጎን ለጎን ሆነው የሁለቱን መሪዎች የቤጂንግ ንግግሮችም ያጣበቡት ሁለት አበይት ጉዳዮች በዩናይትድ ስቴትስ እና በቻይና መካከል ያለው የንግድ ክፍተትና ይኸው ነፍሰ ገዳይ አገዛዝ ሲሉ የጠሩት የሰሜን ኮሪያ የኒውክሌር ጦር መሳሪያ ጉዳይ ነው። መላው የሰለጠነ ዓለም የሰሜን ኮሪያን በጥባጭነት ለመጋፈጥ መተባበር አለበት። አሁን በዚህ ሰዓት የመላው ዓለም አይኖች እኛ ላይ ናቸው። የቻይናው ፕሬዚደንት ሲም አካባቢውን ከኒውክሌር ስጋት በማጽዳት ጉዳይ ላይ ቁርጠኝነታቸውን ገልጸዋል። በኮሪያ ልሳነ ምድር የኒውክሌር ጉዳይ ላይ ዓለም አቀፉን በጦር መሣሪያ ምርት ያለመሽቀዳደም ሥርዓት አክብረን አካባቢውን ከኒውክሌር መሳሪያ ነፃ የማድረግ ቁርጠኝነታችንን በድጋሚ እናረጋግጣለን ብለዋል። ሲ ሁለታችንም ወገኖች የመንግሥታቱ ድርጅት የጸጥታ ጥበቃ ምክር ቤት ውሳኔዎችን ሙሉ በሙሉ ተግባራዊ ማድረጋችንን እንቀጥላለን ብለው ነገር ግን ሁለቱም ወገኖች መፍትሔውን በንግግርና በድርድር እንዲፈልጉ አሳስበዋል። የሁለቱን ሀገሮች የንግድ ልውውጥ በተመለከተ ትራምፕ ሲናገሩ ከእርሳቸው የቀደሙ አስተዳደሮች በሁለቱ ሀገሮች መካከል ያለው የንግድ ክፍተት በራሳቸው ቃላት አገላለጽ በአስደ የድንጋጭ ሁኔታ በቢሊዮኖች ዶላሮች ሲያሻቅብ በቸልታ ተመልክተውታል ብለዋል። ይሁን እንጂ እኔ ቻይናን አልኮንንም። ለነገሩስ ሕዝቡን ለመጥቀም ሲል አንድ ሀገር ሌላ አገር በከፈተችው ቀዳዳ ቢቦጠቡት ከቶ እንደምን ሊወቀስ ይችላል? የቻይናው ፕሬዚደንት ለፕሬዚደንት ትራምፕ አባባል ቀጥተኛ መልስ አልሰጡም። ይልቅ ዩናይትድ ስቴትስና እና ሁለቱ ግዙፍ ምጣኔ ሀብቶች ናቸው ብለዋል ሚስተር ሲ ለዓለም ኢኮኖሚ ዕድገትም አስፈላጊዎቹ ሞተሮች ናቸው። ንግዳችንንና የመዋዕለ ነዋይ ትብብራችንን ማስፋት፣ ልዕለ ምጣኔ ሀብት ፖሊሲዎቻችንን ማጠናከር፣ በጤናማ የተረጋጋና በየአቅጣጫው የሚንቀሳቀስ ሚዛናዊ የኢኮኖሚና የንግድ ግንኙነቶቻችንን ወደፊት ማራመድ አለብን ብለዋል። በዛሬው የፕሬዝደንት ትራምፕ የቻይና ቆይታ ወቅት የ250 ቢሊዮን ዶላር ግምት ያላቸው የንግድ ስምምነቶችን መፈራረማቸውን ሁለቱም መሪዎች ቢናገሩም ከንግግሩ የበዛው ግን አሳሪ ያልሆኑና መቼም ላይ ተገበሩ የሚችሉ ውሎች መሆናቸውን ከፕሬዝደንቱ ጋር አብሮ የተጓዘው የዋይት ሀውስ ቢሮአችን ኃላፊ ስቲቭ ሕርማን ዘግቧል። በሌላ በኩል ወደ ሰሞኑ የዩናይትድ ስቴትስ የፖለቲካ አየር ዘወር ስንል ዴሞክራቱ ራልፍ ኖርታም ሪፐብሊካኑን ኤድ ጋሌስፒን አሸንፈው መጪው የቨርጂኒያ ገዢ እንዲሆኑ ተመርጠዋል። የሕፃናት ሐኪሙ ዶክተር ኖርታም የድላቸውን መበሰር ተከትሎ ባደረጉት ንግግር ከፋፋይ እየተባሉ የሚነቀሱትን የፕሬዚደንት ዶናልድ ትራምፕ ፖሊሲዎች ፊት ለፊት የሚገጭ መልእክት ነው ያስተላለፉት። ቨርጂኒያውያን መልስ ሰጡ፣ ተናገሩ። የመከፋፈልን አባዜ እንድናቆም፣ ጥላቻና የሃይማኖት ንቀትን ወይም ማንቋሸሽን እንደማንሸከም፣ ይህችን አገር በየጥጉ የበጣጠሳትን ፖለቲካ እንድናስወግድ ነገረችን። ቨርጂኒያ ልዩነቶቻችንን እንድናክም ለሕዝባችን አንድነትን እንድናመጣ ለማድረግ ዶክተር እንዳስፈለገን ልነግራችሁ እፈልጋለሁ። እናም እነሆ ሐኪሙ ደርሷል። ዶክተር ኖታም ያሸነፏቸው ሪፐብሊካኑ ኤድ ጋሌስፒ በዘመቻቸው ወቅት ከፕሬዚደንት ትራምፕ ጋር አብረው መቅረብን ባይመርጡም አብረዋቸውም ሆነው ቀስቅሰው ባያውቁም ኢሚግሬሽንና ባርነት እንዲቀጥል ሲዋጉ ለነበሩ ጀኔራሎችና መሪዎች የቆሙ ሐውልቶች እንዳይፈርሱ መሟገትን በመሳሰሉ ጉዳዮች ላይ የትረምፕን አቋም በመደገፍ በየፖለቲካ ማስታወቂያዎቻቸው ላይ የፕሬዚደንቱን ደጋፊዎች ልብና ቀልብ ለመግዛት ጥረዋል። የጋሌስፒን ሽንፈት እንደሰሙ ትረምፕ ባወጡት የትዊተር መልእክት ግን ኤድ ጋሌስፒ በብርቱ ታግለዋል፣ ይሁን እንጂ እኔንም ሆነ እኔ ቆንኩለትን ሁሉ አላቅፉም ነበር ብለዋል። እዚቹ ቨርጂኒያ ውስጥ ጾታቸውን የቀየሩት ዴሞክራት ዳኒካ ሮም የረጅም ጊዜውን ፖለቲከኛ ተፎካካሪያቸውን ሮበርት ማርሻልን አሸንፈዋል። ጾታቸውን የቀየረ ፖለቲከኛ ቨርጂኒያ ውስጥ ሲያሸንፍም ሮም የመጀመሪያዋ ሆነዋል። ምስራቃዊቱ ኒው ጀርሲ ግዛት ውስጥም ዴሞክራቱ ፊል መርፊ ሪፐብሊካኗን ኪም ጓዳኖን አሸንፈው መጪው አገረ ገዢ ሊሆኑ ነው። እንደሚባለው ምክትል ገዢ ሆነው ሲያገለግሉ የቆዩትን ጓዳኖን የጎዳቸው በህዝብ ዘንድ ያላቸው ተቀባይነት በእጅጉ ከወረደው ከአሁኑ ገዢ ክሪስ ክሪስቲ ጋር ያላቸው ቁርኝት ነው። የከትናንት በስቲያ ምርጫዎች ውጤቶች መራጮች ለፕሬዚደንት ዶናልድ ትራምፕ ያላቸውን የዝንባሌ አቅጣጫ የሚጠቁሙ መሆናቸውን ባልደረባ ማይክል ብራውን ዘግቧል። ልክ የዛሬ ዓመት ከፊታችን ማለት ነው በመላ ዩናይትድ ስቴትስ የአጋማሽ ዘመን አጠቃላይ ምርጫዎች ይካሄዳሉ። ዋይት ሀውስን አይመለከትም። ለዚያ ታዲያ ሪፐብሊካኑም ዲሞክራቶቹም መንገዶችና አያያዞቻቸውን እንዲፈትሹ ፍንጭ ሰጪ ናቸው። የትናንት ምርጫዎች በሰሜናዊና ማዕከላዊ ምዕራብ ዩናይትድ ስቴትስ ሚነሶታና በምዕራባዊቱ ዋሽንግተን ግዛቶች የሚኖሩ ሶማሌ አሜሪካውያን ጮቤ እየረገጡ ናቸው ሲል የሶማሌኛ ሪፖርተራችን መሐመድ ኦላድ ዘግቧል። በሁለቱ ግዛቶች ውስጥ ለተለያዩ የአካባቢ ሥልጣናት በተካሄዱ ፉክክሮች አራት ሶማሌ አሜሪካውያን አሸንፈዋል። ሚኔሶታ ዋና ከተማ ሚኒያፖሊስ ወረዳ ስድስት ውስጥ ለከተማይቱ ምክር ቤት አባልነት ፉክክሩ የተደረገው በሁለት ሶማሌ አሜሪካውያን መካከል ነበር። ተቀማጩ እንደራሴ አብዲ ዋርሳሜ ከ50 ከመቶ በላይ ድምፅ ሸምተው ማሸነፋቸው ተነግሯል። ዋሽንግተን ስቴት ውስጥ ደግሞ ሌላው ሶማሌ አሜሪካዊ ዛክ ኢደን የቱኩይላ ከተማ ምክር ቤት አባል እንዲሆኑ ተመርጠዋል። ይህ በእንዲህ እንዳለ ትናንት ጥቅምት 29 ለፕሬዚደንት ዶናልድ ትራምፕ ልዩ ዕለት ነበረች። ልክ የዛሬ ዓመት በዚህ ዕለት በተካሄደው ምርጫ ነበር ዲሞክራቷን ተፎካካሪያቸውን ሂላሪ ክሊንተንን ድል ነስተው የዋይት ሀውስን ሞላላ ቢሮ ኦቫል ኦፊስ ነው የሚባለው የፕሬዚደንቱ ቢሮ ለመረከብ ወደ ፖለቲካው ማማ የዘለቁት የነጋዴውና በፖለቲካው ዓለም ውስጥ ጨርሶ አገልግለው የማያውቁት የዶናልድ ትራምፕ መመረጥ ዜና በመላ ዩናይትድ ስቴትስና በድፍን ዓለምም ድንገተኛ ንዝረት ለቀዋል። ዋይት ሀውስም ገቡ። እነሆ ቢሮውን ከተረከቡ ዘጠኝ ወራትንም ደፈኑ። ያለፉ የፕሬዝደንትነት ቀኖቻቸውና ሌሊቶቻቸው ግን ለሚስተር ትራምፕ የተደላደሉ አልነበሩም። በበዛ ማዕበል ኮረኮንችና ወጣ ገባ የታጀበ ነበር ጉዟቸው። በእርግጥ ፕሬዚደንቱ በምረጡኝ ዘመቻቸው ወቅት ከገቧቸው ቃሎች አንዳንዶቹን ጠብቀዋል፣ በሌሎች ደግሞ አልተሳካላቸውም። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ዋሽንግተን ላይ እንደዘገበው ልክ የዛሬ ዓመት ምርጫው ተጠናቆ እንግዲህ የዩናይትድ ስቴትስ አርባ አምስተኛው ፕሬዚደንት ዶናልድ ትራምፕ መሆናቸው በታወጀ ምሽት በመላ ሀገራችን ላላችሁ ሪፐብሊካንና ዲሞክራቶች እንዲሁም ከየትኛውም ላልሆናችሁ ሁሉ እንዲህ ይላለሁ፣ አሁን ጊዜው እንደ አንድ ውሁድ ሕዝብ የምንሰባሰብበት ነው። እናም ትራምፕ ወደ ድል ደጃፍ ላደረሷቸው ሠራተኛ አሜሪካውያን ቃል ገቡ። ፖለቲከኞቹ በለጸጉ ሥራዎች ሀገር እየጣሉ ወጡ ፋብሪካዎች ተዘጉ። የአሜሪካ መከራ እዚህ ያከትማል አሁን አሉ ትራምፕ። ቃለ መሐላ ፈጽመው ዋይት ሐውስን እንደ ተረከቡ ግን የሥልጣን ዘመናቸውን የጀመሩት እጅግ ጎርበጥ ባጣ በሆነ ሁኔታ ነው። ግዙፉ የመጋቢት የሴቶች የተቃውሞ ሰልፍ በማግስቱ ወጣባቸው። ከዚያም ተቃውሞው ሰንጎ ያዛቸው። ጎድሎ ለነበረው የጠቅላይ ፍርድ ቤቱ ችሎት ዳኛ ኔል ጎርሰችን ማጸደቅና ማሰየም መቻላቸው ከፕሬዚደንቱ የቀደሙ ስኬቶች አንዱ ተብሎ ይጠቀስላቸዋል። የምጣኔ ሀብቱ እያንሰራራ መሄድ፣ የአክሲዮን ገበያው ማሻቀብ፣ በእስላማዊ መንግሥት ቡድን ላይ የቀጠለው ወታደራዊ ድል ለፕሬዚደንቱ ከፍ ያሉ ነጥቦችን አሰጥተዋል። በሌላ በኩል ግን ፕሬዚደንት ትራምፕና ሪፐብሊካን ወዳጆቻቸው የጤና ጥበቃ ሕግ ረቂቃቸው በሕግ መወሰኛ ምክር ቤት ውስጥ ደጋግሞ በመውደቁ ብርቱ ውርጅብኝ ደርሶባቸዋል። ይህ ሁኔታ የሪፐብሊካኑ አጀንዳ የተገታ እንዲሆን አድርጎታል ብለዋል የአሜሪካን ዩኒቨርሲቲው አለን ልችማን እንደ ትራምፕ አስተዳደርና የዩናይትድ ስቴትስን የተወካዮች ምክር ቤት ሙሉ በሙሉ እንደተቆጣጠሩት ሪፐብሊካን መንግስቱን ጠቅልሎ የተቆጣጠረ አንድም ገዢ ፓርቲ እንዲህ ባዶ ሆኖ አያውቅም። በዚያ ላይ የፕሬዚደንት ትራምፕ ያልተቋረጠ የትዊተር መልእክቶች ዝናብና የዘር ግንኙነቶች ጉዳይን ጨምሮ በተለያዩ አጋጣሚዎች የሰጧቸው አነጋጋሪ አስተያየቶች ለተፈጠሩ ውዥንብሮች አስተዋጽኦ አበርክተዋልም የሚሉ ብዙ ናቸው። ይህ ነውጥ ያልተለየው ጉዞና ኮንግረሱ ውስጥም ፈቅ የሚል ነገር መጥፋቱ ተዳምረው ሚስተር ትራምፕ በህዝብ ዘንድ ያላቸው ተቀባይነት እጅግ ዝቅ ያለ እንዲሆን አድርገውታል ብለዋል የዩኒቨርሲቲ ኦፍ ቨርጂኒያው ፕሮፌሰር ሌሪ ሳባቶ። በሌላ በኩል ደግሞ የፕሬዚደንት ትራምፕ የምረጡኝ ዘመቻን አይነት የሆኑ የህዝብ ስብሰባዎች፣ ንግግሮቻቸውና ትዊቶቻቸው ብዙዎችን መራጮቻቸውንና በተወካዮች ምክር ቤት ውስጥም ያሉ ሪፐብሊካን ደጋፊዎቻቸውን ጠጣር መሰረት እንደያዙ እንዲቀጥሉ እንዳደረጋቸው የጆርጅ ዋሽንግተን ዩኒቨርሲቲው ማቲው ዳለክ ይናገራሉ። በምርጫው ወቅት ሩሲያ ጣልቃ ገብታለች ከሚባልበት የወንጀል ምርመራ ጋር ተያይዞ እየወጡ ያሉ ክሶች በዋይት ሀውስ ላይ የበረታ ዳመና እንዲያጠላ እያደረገ ነው ይላሉ የቨርጂኒያ ዩኒቨርሲቲው ለሪስ አባቶ። እንደዚያም ሆኖ ግን የመጪው ምርጫ እጠፈንታ ምን ይሆን? ነገሮችን ሊለውጡ ይችላሉ። አዎ እንደገና ሊመረጡስ ይችላሉ። እንዴታ! አንዳንዴ የሚያስቸግረው እኮ ለመጀመሪያ ጊዜ መመረጥ ነው። ይሁን እንጂ አጀንዳዎቻቸውን ለማራመድ ኮንግሬሱ በሪፐብሊካኑ እጅ ውስጥ እንዲቆይ ለማድረግና ለመመረጥም እኮ ነገሮችን ራሳቸው በራሳቸው ላይ እያወሳሰቡ ናቸው። የትራምፕ መመረጥ ለዩናይትድ ስቴትስ ፖለቲካ የተለየ ጊዜ ማመላከቻ ቢሆንም ጫናውና ነጸብራቁ ግን ለሀገሪቱም ለዓለምም ምን ሊሆን እንደሚችል ክፍት ጥያቄ ነው። በዚህ ሁኔታ ነው እንግዲህ ፕሬዚደንት ትራምፕ የአስራ አንድ ቀናት ጉብኝት ለማድረግ በዚያውም ቪየትናም በምታስተናግደው የእስያ ሀገሮች ትብብር ጉባኤ ላይ ለመገኘት ጉዞ የወጡት የትራምፕን አስተዳደር የመነጋገሪያ ጉዳዮች ካደረጉ ዓለም አቀፍ ሁኔታዎች አንዱ ከሰሜን ኮሪያ ጋር የገቡበት ፍጥጫና ትንቅንቅ ነው። ሀገሮች ሁሉ ከፒዮንግያንግ ጋር ያሏቸውን ግንኙነቶች በሙሉ እንዲያቀዘቅዙ፣ ንግዶቻቸውን እንዲያቋርጡ ጠይቀዋል። ፕሬዚደንት ትራምፕ የሰሜን ኮሪያ ጉብኝታቸውን አጠናቀው ወደ ቻይና ከመጓዛቸው በፊት ሚስተር ትራምፕ ሶል ላይ ለብሔራዊ ሸንጎ ባደረጉት ንግግር የሰሜኑ መሪ ኪም ጆንግ ኡን የኒውክሌር ጦር መሳሪያ ሐሳቦቻቸውን ሁሉ እንዲጥሉ ጠይቀዋል። ካለ በለዚያ ብለዋል ትራምፕ ከደቡብ ኮሪያ ጋር የጋራ ደህንነታችንን እናጠናክራለን አገዛዙ የቀደሙ የአሜሪካ መታቀቦችን እንደ ድክመት ወስዷቸዋል። ይህ አጥፊና የተሳሳተ ስሌት ነው። የአሁኑ አስተዳደር ዩናይትድ ስቴትስ ቀድሞ ከነበሯት ሁሉ እጅግ የተለየ ነው። ቻይናና ሩሲያን ጨምሮ ለሁሉም ሀገሮች ባስተላለፉት ጥሪ ይህንን አደጋ አብረን መጋፈጥ የሁላችንም ኃላፊነት ነው ብለዋል። ሚስተር ትራምፕና ባለቤታቸው ሜላንያ ትራምፕ ከደቡብ ኮሪያ ወደ ቻይና ከመነሳታቸው በፊት በብሔራዊው መካነ መቃብር ተገኝተው በኮሪያ ጦርነት ወቅት ለወደቁ የደቡብ ኮሪያ ወታደሮች ክብር መስጠታቸውን ከፕሬዚደንቱ ጋር አብሮ የተጓዘው ሪፖርተራችን ዳንኤል ሽርፍ ዘግቧል። ከ60 ዓመታት በፊት በተካሄደው በዚያ ጦርነት ወቅት ሰሜን ኮሪያ ጨርሶ እንዳትወድቅ ቻይና ቁልፍ ሚና መጫወቷና ያንን ሚናዋን እስከዛሬም ጠብቃ እንደቆየች መሆኗ ይነገራል።